ሳይንስና ቴክኖሎጂ ኪው በሚል መጠሪያ የሚታወቀው የእንግሊዙ እውቅ የእጽዋት ምርምር ተቋም ባለፈው ጥር ወር ለንባብ ያበቃቸው ሁለት የምርምር ውጤቶች ለቡና አፍቃሪዎች መልካም ዜናን ይዘው አልመጡም። በእውቅ የምርምር መጽሔቶች፣ ጆርናሎች ላይ የታተሙት እነዚህ ጥናቶች ኢኮኖሚያቸው በቡና ላይ ለተመሠረተ ለእንደ ኢትዮጵያ አይነት ሀገራትም የማንቂያ ደውል ሆነዋል። ሳይንስ አድቫንስ በተሰኘው ጆርናል የታተመው የመጀመሪያው ጥናት በመላው ዓለም ካሉ የጫካ ቡና ዝርያዎች ውስጥ 124ቱ የመጥፋት አደጋ እንደተጋረጠባቸው ይፋ አድርጓል። ከእነዚህ ውስጥ 75ቱ የመጥፋት ስጋት ያለባቸው ሲሆን፣ 13ቱ ለመጥፋት የተቃረቡ ተብለዋል። 40 ዝርያዎች በአደጋ ውስጥ ያሉ ተብለው ሲመዘገቡ፣ 22ቱ ደግሞ ለአደጋ መጋለጣቸው ተገልጿል። የዓለም አቀፍ የቡና ምርት አረቢካና ሮቡስታ የተሰኙ ሁለት አይነት የቡና ዝርያዎች ላይ የተመረኮዘ ነው። በኢትዮጵያም የሚመረተው አረቢካ ቡና 60 በመቶውን የዓለም አቀፍ የቡና ግብይት ይሸፍናል። በአረቢካ ስር ያሉ የጫካ ቡና ዝርያዎች የመጥፋት ስጋት ከተደቀነባቸው ውስጥ በዋነኝነት እንደሚጠቀሱ ግሎባል ቼንጅ በተባለው የምርምር መጽሔት ለንባብ የበቃው ሌላኛው ጥናት አመልክቷል። ትኩረቱን በኢትዮጵያ ላይ ያደረገው ይህ ጥናት በኪው ተቋም አጥኚዎችና በኢትዮጵያውያን ተመራማሪዎች የተደረገ ነው። የአካባቢ የአየር ንብረት ለውጥና የቡና ደን መድረክ በሚባል ሀገር በቀል ድርጅት ውስጥ በከፍተኛ ተመራማሪነት እየሰሩ ያሉት ዶክተር ታደሰ ወልደ ማርያም ጥናቱን ካካሄዱት ባለሙያዎች አንዱ ናቸው። ላለፉት 20 ዓመታት በቡናና ደን ላይ ያተኮሩ ጥናቶች ሲያካሄዱ የቆዩት ዶክተር ታደሰ የአሁኑ ጥናት ከቀድሞዎቹ በምን እንደሚለይ ያስረዳሉ። የአሁኑ እንግዲህ በዓለም አቀፍ ደረጃ ያሉት የእጽዋት ዝርያዎች እንስሳትን ሊሆኑ ይችላሉ። አንድ ክራይቴሪያ አለ እንግዲህ የአይዩሲኤን ትሬት ካታጎሪ ወይ ደግሞ የመጥፋት አደጋ አሰስ የሚደረግበት ክራይቴሪያ አለ። በዚያ መልኩ ስናይ አየር ንብረት ለውጥ ባይኖር ቡና አሁን ያለው ያገኘነውን አይነት ተጋላጭነት ላይኖረው ይችላል። የመጥፋት አደጋ ግን ክላይሜት ቼንጅ ከተለወጠ ግን ኦልሞስት ሃምሳ ስልሳ ፐርሰንት ሪስኩን ከፍ ያደርገዋል ማለት ነው። አሁን እንግዲህ አየር ንብረት ብቻ አይደለም ለቡና የተፈጥሮ ስርጭት መመናመን አደጋም የሚሆነው ደህን በየጊዜው ይመነጠራል። በኢትዮጵያ በአመት ከአንድ ፐርሰንት የሚሆነው ደን ይመነጠራል እና እሱ እሱ በዚህ ላይ ደግሞ አየር ንብረት ከተጨመረ ያ አደጋ ሊከሰት ይችላል ማለት ነው። አብዛኛው በዝቅተኛ ቦታ ያሉት ፖፕሌሽኖች ይጠፋሉ። ኦልሞስት ከሚቀጥሉት ነው ወይ ስልሳ አመት በኋላ ለሃምሳና ስልሳ አመታት የተሰበሰቡ የሜትሮሎጂ መረጃዎችን ያጠኑት ተመራማሪዎቹ በኢትዮጵያ የአየር ጸባይ ለውጥ ምክንያት የሙቀት መጠን መጨመሩን ደርሰውበታል። እንደ ዶክተር ታደሰ አባባል በኢትዮጵያ በየዓመቱ በአማካይ ወደ 0.28 ዲግሪ ሴንቲግሬድ ሙቀት ይጨምራል። የአየር ጸባይ ለውጡ በዚሁ ከቀጠለ ወደፊት በአንዳንድ አካባቢዎች እስከ 5 ዲግሪ ሴንቲግሬድ ያህል የሙቀት መጠን መጨመር ሊከሰት እንደሚችልም ይተነብያሉ። እንዲህ አይነት የአየር ጸባይ ለውጥ ጥናታቸው ትኩረት ባደረገበት የጫካ ቡና ላይም ብዙ ተጽዕኖ ማሳደሩን ያስረዳሉ። ብዙ ቦታ አሁን የዝቅተኛ ቦታዎች ላይ ቡና እንደ ድሮ እንደልብ አይሆንም። አሁን ባለው ሁኔታ እንኳን ዞረን ስናይ ብዙ ቦታ ጠውልጎ እናገኛለን። አንዳንድ በኢትዮጵያ ውስጥ ድሮ ምንም አይነት ጉዳት የማያስከትሉ በሽታዎች ሁሉ አሁን የተስፋፋሉ። ቡናን ፍሬ የሚያጠቃ ኮፊ ቤሪ ቦረር የሚባል ብዙ አይታወቅም ነበር። አሁን ብዙ ቦታ እየተከሰተ ነው። የቡና ቅጠል ደግሞ እንደ ዋህል አይነት አለ። ኮፊ ሊፈስ ስ አይነት አሁን ከድሮ የበለጠ የታየ ነው። ሌሎችም ያልነበሩ በሽታዎች በቀላሉ ሊስፋፉ ይችላሉ። ቡና በአየር ንብረት ምክንያት ሲጠወልቅ፣ ፊዚዮሎጂ ሲጎዳል፣ ለበሽታም ለተባይም የበለጠ ይጋለጣል። ተጋላጭ ይሆናል ማለት ነው። የመቋቋም አቅሙ ይቀንሳል። ምርት ይቀንሳል። የቡና ጣዕም ራሱ ይቀንሳል። በአየር ንብረት አሁን የምናገኛቸው ልዩ ጣዕም ያላቸው ቡናዎች በነበሩበት ቦታ ማብቀል ላይሆን ይችላል። በፊት ልዩ ጣዕም ያላቸው የቡና አይነቶች ወፍዘራሽ ሆነው በደን ውስጥ ዛት እንደሚገኙ ባለሙያዎች ይናገራሉ። የመጥፋት አደጋ አለባቸው የሚባሉት እኒህ አይነት ቡናዎች በኢትዮጵያ በየትኞቹ አካባቢዎች ይገኙ ይሆን? ዶክተር ታደሰ በአገሪቱ የጫካ ቡና መገኛዎችን እንዲዘረዝራሉ ከምስራቅ ብንጀምር ባህሌ ባሌ ላይ የሀረና ደን የሚባል አለ። ከምስራቅ ብቸኛው የጫካ ዋይልድ ፖፕሌሽን ነው። ሌላው ወደ ምዕራብ ብንሄድ ግን ብዙ አለ። ከዚህ ከዳውሮ ጀምሮ ከፋ፣ ቤንች ማጂ የሚባለውን ወደ ጉራ ፈርዳ የሚባል ቦታ ማጂ፣ እንደዚህ ከ ወደዛ ስንሄድ ጅማ ደግሞ የዴራ ጫካ፣ ኢሉባቦር በብዛት አብዛኛው ኢሉባቦር ነው። ትልቁ ፖፕሌሽን የያዩ አለ። ከታጭ ሰሌኖ ነ እንዲህ እያለ በጣም ሪሞቱ ያለው እና ወደ ኮላም ቢወርድ ፖፕሌሽን ያለ ደግሞ ወደ ወለጋ ውስጥ ነው። ቢዳሚ አንፊሎ የሚባሉ አካባቢ። ስለዚህ ትልቁ ፖፑሌሽን ነው የደቡብ ምዕራቡ ነው ማለት ነው። ወለጋ፣ ጅማ፣ ሉባቦር ና ከፋ፣ ሸካ ዞነ። እነ ዶክተር ታደሰ ያካሄዱት ጥናት በሁሉም የኢትዮጵያ አካባቢዎች ያሉትን የጫካ ቡናዎች የዳሰሰ ነው። በኢትዮጵያ ያለው የጫካ ቡና የተፈጥሮ መጠን በአየር ጸባይ ለውጥ በተለያዩ በሽታዎችና በደን ጭፍጨፋ ምክንያት ከሰባ ዓመት በኋላ በአምሳ በመቶ እንደሚቀንስ ጥናቱ ይተነብያል። የቡናው የተፈጥሮ መጠን ሲቀንስ በዚያው የሚጠፉ የቡና ዝርያዎች እንደሚኖሩም ጥናቱ ይጠቁማል። በኢትዮጵያ የጠፋ የቡና ዝርያ መኖሩን እስካሁን በጥናታቸው እንዳልደረሱበት የሚናገሩት ዶክተር ታደሰ በጎረቤት አገር ደቡብ ሱዳን ግን ይህ መከሰቱን ይገልጻሉ። በኢትዮጵያም በተመሳሳይ ከፍታ ላይ ባሉ ቦታዎች የቡና ዝርያዎች ጠፍተው ሊሆን ይችላል ይላሉ። የሳውዝ ሱዳን ፖፕሌሽን ኦልሞስት ጠፍተዋል። ኢትዮጵያ ውስጥም ያው ተመሳሳይ የመሬት ከፍታ ላይ ያለ ጠፍተው ሊሆን ይችላል። እኛ ያው ሰፊ ቦታ ስላለን ስለማናውቀው ነው እንጂ ኢትዮጵያ ውስጥም አሁን ተመሳሳይ ማጂ ወይ ደግሞ በዚዳሚ በኩል በወለጋ ወደ ሱዳን ጠረፍ ያለው አይነት ፖፕሌሽን በተመሳሳይ ሁኔታ እንደጠፋ እርግጠኛ መሆን ይቻላል። እንደዚህ ከአንድ ሺህ በታች ያሉት አልቲቱድ ላይ አንድ አንድ ሺ ሜትር ከባህር ጠለል በላይ ያሉት ድሮ ሰባ ስምንት መቶ ዘጠኝ መቶ ላይ ሁሉ ነው እንግዲህ ሳውት ሱዳን የተገኘው። አሁን ግን ያ አይነት የለም። የተመራማሪዎቹ ጥናት የጫካ ቡና ላይ ብቻ ለምን ትኩረት አደረገ? ዶክተር ታደሰ ምላሽ አላቸው። የጫካ ቡና ትኩረት መጥት የሚያስፈልገው ማለት ከዝርያው ሁሉም አይነት የዝርያው ተለያይነት በውስጡ ስላለ ነው። በሽታ የመቋቋም የጂኑ ድርቅ የመቋቋም ጂኑም ሊሆን ይችላል ሌላ ደግሞ የጣዕም የተለየ ጣዕም እስካሁን የማናውቀው ጣዕም ሁሉ ጥናት ብናደርግ ልናወጣ እንችላለን፣ ድስከበር ልናደርግ እንችላለን ማለት ነው። እዚህ አንዳንድ ኢትዮጵያ የተሰበሰቡ ቡናዎች ላይ ለምሳሌ የካፌን መጠኑ ዝቅተኛ የሆኑ የቡና አይነቶች አግኝተናል ብሎ ሪፖርት ያደረጉ ሰዎች አለ። ይሄ ሁሉ እንግዲህ ተፈልጎ ሊገኘ የምችለው እዚህ የጫካ ቡና ውስጥ ነው። በማሳና ያለውማ በተለየ አብዛኛው ከኢትዮጵያ በተለይ ያሉት ብዙ ዘመን ምረት የኖረ ከፍተኛ ምርት ስለሚሰጥ ሊሆን ይችላል። የተወሰነች ነገር ስለሚቋቋም ይችላልና ለዛ ተብሎ ስመረጥ ስመረጥ የኖረ ነው። በጣም ጠባብ የጀነቲክ ሀብት ነው ያለው፣ ለተወሰነ ነገር ብቻ የተመረጠ ነው ማለት ነው። ይሄ የጫካ ቡናው ግን ሁሉም አይነት የጀነቲክ ሀብት ያለበት ነው። እንደገና በተፈጥሮ አካባቢ ውስጥ ስለሆነ አሁንም ያዝጋሚ ለውጡ እየተካሄደ ነው ማለት ነው። የተለያየ ነገር ሲከሰት በተፈጥሮ ኤንቫይሮመንት ውስጥ ሲሆን ጠላቱም ብዙ ነው። ከሌሎች እጽዋት ጋር መፎካከሩም አለ። ለዛ ተብሎ ቡና ራሱ የገጥመውን ችግር ተቋቁሞ ለመውጣት በየጊዜው ለውጥ ይኖራል። አዝጋሚ ለውጥ ቢሆን ያ በተፈጥሮ ውስጥ ብቻ ነው እናገኘው እንጂ በማሳ ላይ አናገኘ እ ማሳውማ በአምራቹ ገበሬ ዶክተር ፍሬ ያለ ነው። የሚፈልገውን አይነት ያመርታል፣ የማይፈልገውን ያጠፋል። በተፈጥሮ ግን ሁሉም አንድ ላይ ነው ያለው እና እንደ ጂን ባንክ ነው ና የጄኔቲክ ሀብቱ ባንክ ነው እና የሆነ ችግር ሲከሰት ሄደን የምናወጣበት ማለት ነው። በኢትዮጵያ የመጥፋት አደጋ የተጋረጠባቸውን የጫካ ቡና ዝርያዎች ለመታደግ ከአሁኑ ስራዎች መሰራት አለባቸው ይላሉ ተመራማሪው። መፍትሄ ያሏቸውንም ይጠቁማሉ። ኢትዮጵያ ከባህር ወለል በታች እስከ መቶ ምናምን ሜትር ና ከራስ ዳሽን የባሌ ተራሮች ያሉ በጣም ከፍተኛ ቦታዎች ያለባት አገር ነች። ከሀምሳ ፐርሰንት በላይ ደግሞ የኢትዮጵያ ቦታዎች ከፍተኛ ቦታዎች ናቸው። ከአንድ ሺ አምስት መቶ ሜትር በላይ ያሉ ደጋማ ቦታዎች ናቸው እና በዓለም ትልቁ ለቡና ተስማሚ የሆነ የደጋ ቦታ አላት፣ ያልተጠቀምንበት ወደፊትም ደግሞ በአየር ንብረት ለውጡም ምቹ እየሆነ ሄዱ አሁን ካለበት ቦታ ቡና ወደ ሌላ ተስማሚ ወደሆነ ቦታ መሄድ አለበት። ለቡና ደግሞ ተስማሚ የሆነ የተገኘው ከፍተኛ ቦታ ስለሆነ ወደዛ መሰደድ አለበት። ግን አሁን በተፈጥሮ ግን ወደ እነዚህ ቦታዎች በራሱ በተፈጥሮ ሊሄድ አይችልም ቡና ምክንያቱም፣ ብዙ እንቅፋቶች አሉ። ደን የለም። ቡና ቤት ሆኖ የሚያገለግል ደን ከፍተኛ ቦታዎች ላይ ተመንጥሯል። ጊዜውም ደግሞ በተፈጥሮ ራሱ ወደዛ ይሄድ ብለን ብናስብ የአየር ንብረት ለውጥ እየመጣ ያለበት ፍጥነት እና በተፈጥሮ ሊወስድ የሚችለው ጊዜ ብዙ ልዩነት ስላለው በዛ ቦታዎች ላይ መውጣት ያለበት በሰው ተደግፎ ነው። በሰው ተደግፎ ቡናም ከፍተኛ ቦታው ላይ ይተከል፣ እንደገና የተንፍናምነቡን ደግሞ መመለስ አለበት። ስለዚህ የተመናመነ ደን በደንብ እንድስፋፋ የሳሳ ቦታ ላይ ከቡና በተጨማሪ የዛፍ ችግኞችን መትከል ሙሉ በሙሉ ደግሞ ደን የጠፋበት ቦታ ላይ ድጋሚ በመትከል እንግዲህ አንድ አይነት ዝርያ ስራ የተፈጥሮን እንዲመስል፣ ነባር እዛ አካባቢ የነበረው ደን ምን ይመስል ነበር፣ ምን አይነት ዝርያዎች ናቸው የሚሆኑት የሚለው ጥናት ተካሂዶ፣ አፈሩስ ምን አይነት ነው ለቡና ለደንም ተስማሚ ነው የሚል ተለይተው የነበቱ ብቻ ሳይሆን ሁሉ ነገሩ መታየት ስላለበት እነዚህ ቦታዎች ለሌላ ነገር አይፈልጉ ደግሞ ወይ የዶን ትልቅ ቦታ ሊሆኑ ይችላሉ፣ ወይ ደግሞ ለሌላ ብቻ ሊፈለጉ ይችላሉ ና አሁን ካለው የመሬት ይዞታ ጋር ሳይጋጭሞ ሰው ምን ያህል ስንዳ ቦታ አለው ቡና ለመትከል እነዚህ እነዚህ ሁሉ ማህበራዊ ኢኮሎጂ ጥናቶችን ተካሂዶ ቦታዎች መለየት አለባቸው በፍጥነት። እነዚህ የተለዩ ቦታዎች ደግሞ ለቡና አንድቺ ካልሆኑ ለምሰ ደን ከሌለባቸው ደኑን እንዲጠቀም ማድረግ እነዚህ እነዚህ ሰዎች ሊካሄዱ ይችላሉ። የዕለቱ የሳይንስና ቴክኖሎጂ መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ